እቁ፣ ኢትዮጵያዊ ሰዓሊ ወርቅ ተክሌ በጥቅምት 12 ቀን 1925 ዓ ም ብኣንኮበር ተወለደ። በአዲስ አበባ ብምያዝያ 2 ቀን 204 ዓ ም በተወለደ በ79 ዓመቱ ከዚያ ደም በሞት መለየቱ ይታወቃል። በሙያው ከፍተኛ እውቅና የተሰጠው በመሆኑ እጅግ የተከበሩ ሜትር አርቲስት ሎሪያት አፈወርቅ ተክሌ የሚል የማዕረግ መጠሪያ ስም እንደተቸረው አይዘነጋም። ለዚህ ስመ ጥሩ ዜጋ አርአያነቱ ሊመሰከርለት ይገባል በሚል ተነሳሽነት ወዳጅ ዘመድ፣ አድናቂዎቹ፣ ባለሙያዎች በተገኙበት የኢትዮጵያ ቅርስ ጥበቃ ባለሥልጣን ዳይሬክተር አቶ ዮናስ ደስታ በምርቃቱ ላይ ይህንን ሐውልት በምንሰራበት ጊዜም ይሄ ሐውልት ሕዝቡን ወክለን የአርት ኮሚኒቲውን ወክለን በመንግስት በኩል ኮሚት ተደርጎ ፋይናንስ ተደርጎ ቢሰራም በተለመደ አይነት አግባብ ጨረታ ወጥቶ አንድ ባለሙያ ላይ ጥሩ ሀሳብ የያዘ ያነሰው ዋጋ ያቀረበ በሚለው አይነት መንገድ አይደለም ይሄድ ነው። ግን ይሄ ሐውልት መታሰቢያነቱ ክብሩ የሁላችንም ስለሆነ የዚህ ዘርፍ ባለሙያዎች ሙሉ ተሳትፎ ኖሯቸው ኃላፊነቱንም ወስደው ስራውን ሊሰሩት ይገባል በሚለው በጋራ ነው ስራውን ለመስራት የሞከር ነው። ስለዚህ ከጨረታ ውጭ በሆነ መልኩ የኢትዮጵያ ሰአሊያና ቀራጺያን ማህበር እንዲሁም አለ የስነ ጥበብ ትምህርት ቤት በአዲስ አበባ ዩኒቨርሲቲ በጋራ ሆነው ይሄን የምናየውን ዲዛይን እንዲሰሩ የማስፈጸሙንም የመከታተሉንም እስከ መጨረሻው በምናይበት መልኩ በተሟላ መልኩ ይሄንን ስራ የሰሩ አካላትን ገንዘብ ከፍለናቸው የሰሩት አይደለም። ገንዘብ ወጪ የተደረገው ገንዘብ ወጪ ለሚደረግላቸው ማቴሪያሎች ወጪ የወጣባቸውን ነገሮች በሙሉ ነው። የአርቲስቱ አድናቂ ደቀ መዝሙር በፓሪስ ሶርቦን ዩኒቨርሲቲ የኪነ ጥበብ ታሪክ መምህር ሰዓሊ እሰየ ገብረ መድን በትውስታ በሁለት መንገድ ነው የማየው። አንደኛው የሚያሳዝን፣ አንደኛው የሚያስደስት ነው። ያው የሚያሳዝነው መቼም ታላቁ ሰዓሊያችን በሕይወት ተለይቶን እዚህ መድረሳችን አሁን አራተኛ ዓመቱን በምናከብርበት ጊዜ የሚሰማን ስሜት ነው። ሌላው የሚያስደስተው አሁን የተለየ እውቅና ተሰጥቶት ይኸው በታላቅ ስነስርዓት ቅርጹ የሚገርም። ያው በታዳጊነት ሁሉም ኢትዮጵያዊ እንዳደረገው እኔም የሮል ሞዴል የሚባል ሰዓሊ ኢትዮጵያ ውስጥ ለእኔ እሱ ትልቅ ነው፣ ለብዙዎቹም ትልቅ ነው። በአሁኑ ጊዜ ይኑር አይኑር የዛ አይነት ሮል ሞዴል ሰዓሊዎች አላውቅም፣ ይኖራል፣ ተስፋ እናደርጋለን። ከዛ አልፎ ግን ከእኔ ቀስቀስ አልፎ እሱ የስዕል ብቻ ሳይሆን የሀገርን ፍቅርና የህዝብን ፍቅር የወገንን ፍቅር ያሳየ ታላቅ ሰው ነው። ከሰዓሊዎቹ ውስጥ ስራዎቻቸውን በጨረታ ለሽያጭ ወይም ለግላቸው በማስቀመጥ ወይም ደግሞ ለአውደ ርዕይ በውድ የመድን የዋስትና በመመዝገብ ከሚያጠራቀሙት ውስጥ ኢትዮጵያዊው አቶ መስፍን ገብረየስ በበኩላቸው እኔ አብዛኛውን የገብረ ክርስቶስ ደስታ ፔንቲንጎች ነው የአትኩሬ ኮሌክት ያደረግኩት። ግን አፈወርቅ ከመሞቱ አንድ ሁለት ዓመት በፊት ቤቱ ተጋብዤ ህጄ አይቼ፣ በእውነቱ፣ በጣም በጣም በጣም የቆጨኝ ነገር ቢኖር የእሱን ፔንቲንግ ኮሌክሽን ውስጥ አለመኖሬ። ያንን በሚያሳየን ጊዜ አንዱም በጣም የገረመውም ነገር ቢኖር እሱ ምንድነው እሱ የ1965 የኃይለ ሥላሴ ፈርስት ፕራይስ ፋውንዴሽን በሚሰጥበት ጊዜ እሱ በአርት የተሸለመው፣ የኔ አባት ደግሞ በኢንዱስትሪ ተብሎ ጎን ለጎን የተነሱትን ፎቶግራፍ ሳሳየው በጣም በጣም ደስ ብሎት ኤክስክሉዚቭ የሆነ ማንም አይቶት የማያቅ ብሎ የራሱ ፕራይቬት ስቱዲዮ ውስጥ ብሎ አስገብቶኝ በጣም የሚያስገርም ነበረ። ራሱ ቤቱ አንድ ራሱን የቻለ ሚውዚየም ነው። ጌታቸው ተድላ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።